የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ።

እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የጋቢና ቪኦኤ የቀጥታ ስርጭት ጀምረ። አብራችሁን ካመሻችሁ ከምትሰሟቸው ጉዳዮች መካከል ግጭቶች በተፈጠሩባቸው ከፍተኛ የትምህርት ተቋማት መረጋጋትን ለመመለስ እርምጃዎችን እየወሰድኩ ነው ብለዋል ፍተኛ ትምህርት ሚኒስትር፣ ዝርዝሩ በምሽቱ ይደመጣል። በምሽቱ ወደ መቀሌም እናቀናለን። ከአንድ ልዩ ነገር ይዞ ብቅ ካለ ወጣት ጋር ቆይታ ይኖረናል።

ሀየለ ብርሃን ዓይኔ ከለለ ፍቅርሽን በረታኝ፣ ካላንቺ በስተቀር መኖር አልችልም፣ ብርሃን ዓይኔን ጋረዳኝ። ቀጥታ ትርጉሙ ፀሐይ ክንፈን ነው የሰማ ነው። ባልተለመደ መልኩ የሙዚቃ ሥራዎቹን በጥንታዊው ግዕዝ ቋንቋ የሠራ ከያኒ ነው። ሙሉ እይታው እንዲሁ በምሽቱ ይሰማል። ከመላው ዓለም ወደ ዩናይትድ ስቴትስ የሚመጡ ተማሪዎች ቁጥር እያሽቀለቆለ ነው።

ለመንከላችሁ መልስ የሚሆን ዘገባ ይሰማል። የቴክኖሎጂ ሀፍታም ይኖርናል። በመስተንግዶ እንግዶ ሀብታሙ ስዩ አመሻለሁ። በመቀጠል የደንገረመው አጫጭር የዓለም ዜናዎችን ታሰማናለች።

አመሰግናለሁ ሀብታሙ። በደቡብ ክልል የሚገኙ ከአንድ አመት በፊት በክልል ለመደራጀት ለክልሉ ምክር ቤት ጥያቄ ያቀረቡ ዞኖች ምላሽ አልተሰጠንም በማለት ጉዳያቸው በፌዴራል ደረጃ እንዲታይ ለሀገሪቱ የፌዴሬሽን ምክር ቤት አቤቱታ አቀረቡ። ህገ መንግስታዊ ጥያቄያችን በክልል ደረጃ ምላሽ አላገኘም ያሉ ዞኖች የሀዲያ፣ የዳውሮ እና የከንባታ ጠንባሮ ዞኖች ሲሆኑ የወላይታ ዞንም ከሳምንት በፊት ለፌዴሬሽን ምክር ቤት አቤቱታውን ማቅረቡ ይታወሳል። የደቡብ ክልል ምክር ቤት በጉዳዩ ላይ

ምላሽም ሆነ ማስተባበያ ከመስጠለከተ ለመገናኛ ብዙሀን የሚሰጡት መግለጫ አለመኖሩን ለቪኦኤ ተናግሯል። ምክር ቤቱ በዚህ ጉዳይ ላይ ምን እየሰራ እንደሆነ ባያስረዱም ዝም አላለምም ብሏል። ዘገባውን ያደረሰን የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ነው።

ተቀናቃኝ መንግስታት በሚዋጉባት በሊቢያ ከፊታችን እሁድ ጀምሮ ተኩስ አቁም እንዲደረግ የሩሲያና የቱርክ መንግስታት ጥሪ እያቀረቡ ናቸው። ቭላዲሚር ፑቲንና ረጀፕ ጠይብ ኤርዶዋን ትላንት ኢስታንቡል ላይ ባወጡት የጋራ መግለጫ ሊቢያ ውስጥ ያለውን ግጭት በወታደራዊ መንገድ ለመፍታት መሞከሩ የህዝቡን ስቃይና ክፍፍሉንም ከማባባስ በስተቀር ውጤት አይኖረውም ብለዋል። ህገ ወጥ ፍልሰት የጦር መሳሪያ በህገወጥ መንገድ ማስተላለፍና ሽብርተኝነት የሊቢያው ጦርነት ካስከተላቸውም

መዘዞች መካከል የሚጠቀሱ ናቸው ብለዋል መሪዎቹ። ቱርክ ትሪፖሊ ላይ ተቀማጩን በምዕራባውያኑ የሚደገፈው መንግስት ለመርዳት ወታደሮች መላክ ጀምራለች።

ይህ በእንዲህ እንዳለ የሊቢያ ጠቅላይ ሚኒስቴር ፋየስ ሳራጅ ትላንት ረቡዕ ከአውሮፓ ሕብረት ባለስልጣናት ጋር ብራሰልስ ውስጥ ተገናኝተው ተወያይቷል። የእሳቸው ተቀናቀኝ ጀኔራል ሀሊፍ ሀፍጣር በበኩላቸው ከደጋፊያቸው የኢጣሊያው ጠቅላይ ሚኒስቴር ጁሴፔ ኮንቲ ጋር ተወያይቷል። የጀርመን የውጭ ጉዳይ ሚኒስቴር ሄኮማስ ሁሉም ወገኖች ሊቢያን ሁለተኛ ሶሪያ ከመሆን እንዲታደጉ አሳስበው የጦር መሳሪያ ማዕቀብ ይጣል፣ ፖለቲካዊ መፍትሄም ይፈለግ ሲሉ ተማጽነዋል።

ወጣቱ የአየር ንብረት ለውጡ ላይ ዓለም አቀፍ እርምጃ እንዲወስድ የያዙትን ግፊት የዓለም መሪዎች ሰሚ ጆሮ አልሰጡም ሲሉ የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ወነጀሉ። ብፁዕነታቸው በቫቲካን ተቀማጭ ዲፕሎማቶች ባደረጉት

አመታዊ ንግግራቸው አለም አቀፉ ማህበረሰብ ቀዝቃዛ ምላሽ ቢሰጠውም የአየር ንብረት ለውጥ የሁሉም ሰው ስጋት ነው ብለዋል። የፖለቲካ መሪዎች የአየር ንብረት ለውጥ ለደቀነው ችግር ትኩረት እንዲሰጡ ብዙ ወጣቶች በንቃት እየወተወቱ ናቸው ብለዋል። የጋራ ቤታችንን መጠበቅ ሁሉንም ሊያሳስብ ይገባል ሲሉም አክለዋል። የአውስትሬሊያ ኒው ሳውዝ ዌልስ ክፍለ ግዛት መንግስት ማህበረሰቦችን መልሶ ለመገንባት የሚውል

አንድ ቢሊየን የአውስትሬሊያ ዶላር ወይም ደግሞ 686 ሚሊየን የአሜሪካ ዶላር እንደሚመድብ ቃል ገባ። የሀገሪቱ ባለስልጣናት ህዝብ በሚበዛበት ደቡብ ምስራቁ ክፍል ብዛት ያለው ህዝብ ለቆ እንዲወጣ እያሳሰቡ ናቸው። ለቃችሁ እጡ ከተባሉት መካከል የቪክቶሪያ ክፍለ ግዛት ማላኩታ ነዋሪዎች ይገኙባቸዋል። የክፍለ ሀገሯ ጠቅላይ ሚኒስትር

ዳኒኤልስ አንድሩስ ስለ እሳቱ ቀጠና ላይ ላለው ማህበረሰብ ዛሬ ያለማቋረጥ ማሳሰቢያ መልእክቶች ይሰራጫሉ። እጅግ ሞቃቱ የአየር ሁኔታ ሲቀጥልም እንዲሁ ለህዝቡ የቃጠሎ መስመር ላይ ናችሁ ሲሉ መልእክታቸውን አስተላልፈዋል። አድማጮች፣ ለሰአቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራቸው አምሹ።

ኤደንን፣ ለዜናዎቹ እናመሰግናለን። ጋቢና ቪኦኤ አዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አሁን ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገር። በከፍተኛ የትምህርት ተቋማት ውስጥ የነበረውን አለመረጋጋት ለመቅረፍ የተለያዩ እርምጃዎችን መውሰድ መጀመሩን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቀዋል። የሚኒስቴሩ ቃል አቀባይ ዛሬ ለቪኦኤ እንዳስታውጡ

እንዳስታውቁት አሁን ድረስ ከዘጠኝ መቶ በላይ የሚሆኑ ሰዎች ላይ የተለያዩ እርምጃዎች መወሰዳቸውንና ከመቶ ሃምሳ በላይ የሚሆኑት ላይ ደግሞ ጉዳያቸው በምርመራ ላይ መሆኑን ገልጸዋል ሙክታር ጀማል ያሰናዳው ዘገባ ከቆይታ በኋላ ይሰማል ለአሁኑ ግን ወደ መቀሌ እንሻገር ፀሐይ ክንፈ ዘመነኛው የኢትዮጵያ ሙዚቃ ውስጥ አዲስ አቀራረብ ይዞ የመጣ ሙዚቀኛ ነው ለአድማጮች ያቀረባቸውን ሰባት ዘፈኖች ሙሉ በሙሉ የተጫውተው በጥንታዊው የግዕዝ ቋንቋ ነውና

የአቀራረቡ ምን ያህል ተወዶለት ይሆን? ፀሐዬ ለመቀሌው ዘጋቢያችን ሙሉ ጌታ ጽብሃ አጫውቶታል። ኢረወይኩሁ በረሴም በልቦናዬ ኩለ ጊዜም ኢረወይኩሁ ይረወይኩ በርስዬ በልቦናዬ ኩለ ጊዜ ኩለ ጊዜ ለምንትኑመ አልወህላዌ

አነ ሰማይ ዘፋነ ፀሐየ ክንፈ ፀሐየ ክንፈ እበላለሁኝ ሙዚቀኛ ከስድስት ዓመታት በፊት ነበር በግዕዝ ቋንቋ ዘፈን የጀመረው። ከሱ በፊት በግዕዝ ሙሉ ዘፈን ያቀረበ ሙዚቀኛ እንደማያውቅናም አሁንም እሱ ከጀመረው በኋላም የዘፈነ ሰው እንደሌለ ይናገራል። ድምፃዊ ፀሐየ ክንፈም አንዳንድ ዘፋኞች ግን በዘፈኖች ውስጥ የግዕዝ ስንኞች አካተው እንደሚዘፍኑ ገልጿል። ሙሉ በሙሉ በግዕዝ

የተሰራ ሙዚቃ የለም። አልፎ አልፎ በመሀል ሙዚቃ አለ፣ ግን እንደኔ ሙሉ በሙሉ ከመጀመሪያ እስከ መጨረሻ በግዕዝ ሙሉ ግጥም አልተሰራም። መጀመሪያ የሰራሁት ሙዚቃ ፍቅር ቻሀየለ የፍቅር ማለት ነው። ፍቅር ሽኝ በረታኝ ለማለት ነው። ሰላም ሀቢ ሰላማዊ።

سلام هبي يا سلام هبي اثار اني قليت هبيت فكرتي لم فكرتي حيّل برهان عيني مكللة

ፍቅርሽን በረታኝ፣ ካላንቺ በስተቀር መኖር አልችልም፣ ብርሃን አይኔን ጋረደኝ። ቀጥታው ትርጉሙ ከዛ። ሰላም ለኪ ህብረ ዝማሬ ጸቃው አምአር ቀንዴል ሀገረ ትግራይ የሚል ሰባት ድርሻ አለሁ። ባለፈው ኮሎት ዓመት አካባቢ ዜና ዜማ የሚል ኮሌክሽን ግዕዝና ትግርኛ የትንቢየን ባህል ጭምር ማለት ነው አሳትም ያለውን

እስካሁን ሰባት የግዕዝ ዘፈኖች ለህዝብ ያቀረበው ፀሐይም የመጀመሪያው ዘፈኑ ሲለቀቅ ብዙ ተቃውሞ አጋጥሞት እንደነበረ ይገልጻል። ግዕዝ ለቤተ ክርስቲያን ብቻ የተሰጠም ቋንቋ ነው የሚል ተቃውሞ። በመጀመሪያ ስራዬን ብዙ ውጣውረድ ነበረ። ቋንቋ ግዕዝ ለመዝፈን ማንፈቀደል አባቶቻችን ነው የቤተ ክርስቲያን ብቻ ነው የሚሉ ብዙ ተጓንፎ ነበረኝ ከዛ

እኔ ራሴ ባለቤት ነኝ ብዬ ነው እንትና በቁጭት የሰራሁት ማለት ነው። አሁን ግን ያው ተቀባይነቱ ጥሩ ነው። ድሮም ቢሆን ግእዝ አቡሆሙ ለልሳናት አለም ግእዝ የዓለም ቋንቋ አባት ነው ልንባል ነው። ቋንቋ ግእዝ የእኛ ነው። በቋንቋ ግእዝ ፍቅርህን መግለጽ ትችላለ። መዝፈን ትችላለ። እንደ ማንኛው ቋንቋ በአረብኛ መዝፈን ትችላለ። በእንግሊኛ መዝፈን ትችላለ

ቋንቋ ቋንቋ ነው ብዬ ነው የማምነው እኔ ማለት ነው። ስለዚህ በሱ ምክንያት ነው እዚህ ደረጃ የደረስኩት። ቋንቋ ግዕዝ እየጠፋ እንዳለው ሁሉ ሰው የሚያውቀው ነው። ቅድሚያ ለቤተ ክርስቲያን ክብርና ምስጋና ይገባታል። ቋንቋ ግዕዝ የእኛ ነው፣ የስልጠና አክሱም ነው ብዬ በግዕዝ ለመዝፈን አስብኩትን ቤተ ክርስቲያን ተማሪኝ ራሴ በሱ አድርገን ያለፍኩት ማለት ነው። ብዙ እንኳ ባይሆንም ትንሽ ትምር ያለውኝ

በልጅነት ፍቅር ያደረኝ ማለት ነው። ወደ ቋንቋ ግዕዝ ተቀባይነት ለማግኘት ጥረት ማድረጉ የሚናገረው ፀሐይም ሁሉም የግዕዝ ዘፈኖቹ ቪዲዮ እንደሰራላቸው ገልጿል። በቪዲዮዎቹም ለተመልካች ግዕዝ ቋንቋ እንዲረዱትና እንዲያውቁም ግጥሞቹ በጽሑፍ ቀርቧል ብሏል። ፀሐይም ሁሉም በክሊፕ ነው የለቀኩት፣ ምክንያቱም ሳብታይትል አለ እዛ ታች ላይ ቪዲዮ ላይ ትንሽ ሰውን ይረዳው

ሰብታይትል ያደረግ ተደርገዋል። እዛ ፍቅርች ሀየለም በቪዲዮ ነው፣ ሰላም ለችም ቪዲዮ ነው። ብሔረ ትግራይ ቀንዲል ጸቃው አምአር ህብረ ዝማሬ ቪዲዮ አለው። ስለዚህ ተቀባይነቱም አሁን ተሰውረዋል እንደነበረው አይደለም። አሁን በግዕዝ እንደሚዘፈን ቋንቋችን እንደሆነ ማንኛውም ሀሳብ በቋንቋ ግዕዝም በፈለክ ቋንቋ

መዝፈን እንደሚቻል መወደስ እንደሚቻል አሳይቻለሁ ማለት ነው። በቅርቡ በትግርኛ ግዕዝና፣ አገውኛ ቋንቋዎች የተዘፈኑ ዘፈኖች የያዘ አልበም ለማውጣት ስራዎች ማጠናቀቁም ተናግረዋል። ቀጣይ ቅዴ አሁን ሁለተኛ አልበሜ ጨርሻለሁ። በግዕዝና በትግርኛ አገውኛ የትንቢን ባህል ማውሮስ ማለት ነው። ቀጣይነት አለው ማለት ነው። ቀጣይ አላማዬም ከተሰካለኝ ምኞቱ ነው።

የግዕዝ ኮንሰርት ለማዘጋጀት በግዕዝ ቋንቋ ሙሉ ዘፈን የሚዘፍን የመጀመሪያው በመሆኑ ከመንግሥት የፈጠራ ሥራ አእምሯዊ ንብረት የምስክር ወረቀት እንደተሰጠውም ገልጿል። ለፀሐይ፣ ለነበረን ጊዜ አመስግኛለሁ። ላሎ የላሎ ላሎ ላሎ የላሎ ላሎ እህም ላዕላ ዕቤትኪ ሰናይ

ፈናውቼ ሃብያየ ሆ ዝእና መፍት ወሰላም ሆ ስብሃት ይደለወኩም ንፋሰ ድምፂ ረድዮ ኣሜሪካ ስብሃት ይደለወኩም ኣመሰግን ኣሎ ንኣሜሪካ ድምፅ ሙልጌታ ፅቡሃ መቐለም ሙልጌታን ኣመሰግን ኣለዋ ኣሁን በመግቢያችን ላይ ወደ ኣስተዋውቅ ነው ዘገባ እናመራለን

በከፍተኛ የትምህርት ተቋማት ውስጥ የነበረውን አለመረጋጋት ለመቅረፍ የተለያዩ እርምጃዎቹን መውሰዱን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቀዋል። ሙክታር ጀማል ዝርዝራለሁ። በኢትዮጵያ የከፍተኛ ትምህርት ተቋማት ውስጥ ተከስቶ የነበረውን አለመረጋጋት ወደ ቦታውን ለመመለስ መንግስት የጸጥታ ጉዳዮችን ለማረጋጋት እየሰራ መሆኑን የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር አስታውቋል። የሳይንስና ከፍተኛ ትምህርት

ተቋማት ሚኒስትርና የፌዴራል ፖሊስ በቅርብ በጋራ ለሀገር ውስጥ መገናኛ ብዙሀን በሰጡት መቀሰቀሱባቸው ሀያ ሁለት ዩኒቨርሲቲዎች ጨምሮ በአጠቃላይ አርባ ዩኒቨርሲቲዎች የፌዴራል ፖሊስ ጸጥታውን እንዲቆጣጠር መወሰኑንና ፖሊሶች መሰማራታቸውን አስታውቋል። በዚሁ ሂደት የከፍተኛ ትምህርት ተቋማት የጸጥታ ሁኔታ እየተረጋጋ መምጣቱንና ተማሪዎች ወደ መማር ማስተማር ሂደት እንዲገቡ እየተሰራ መሆኑን

የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ቃል አቀባይ አቶ ደቻሳ ጉርሙ ለቪኦኤ ተናግረዋል። አቶ ደቻሳ እንደ ተናገሩት በተለያዩ የከፍተኛ ትምህርት ተቋማት ለአለመረጋጋት ምክንያት ሆነዋል ወይንም እጃቸው አለበት በተባሉ ሰዎች ላይ እርምጃ እንደተወሰደም ተናግረዋል። አሁን ወደ ቶሎ ያልሰከኑና ወደ ሰላማዊ መማር ማስተማር በሚፈለገው መጠን በሚፈለገው መጠን መመለስ ያልቻሉት ዩኒቨርሲቲዎችን

ለይተን ኮሚቴ አቋቁመን እንዲመለከታቸው አካላት በተለይ ሁለቱ ክልል አመራር አካላትንም እንደገና የሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ ዚህ ደፍ የሚያዘር ቋሚ ኮሚቴ እና ከእኛ ተቋም ከፍተኛ አመራሮች በታተፉበት ሁኔታ እነሚን አካላት የማወያየት እና ችግሮችን ለመፍታት በተለይ ገበላይ ምስል ለማስከበር በጣም ብዙ ስራዎች ደርሶ አሁን ሊያው ሰሞኑን ነው

እየተሰማ እንዳለው እርምጃ እየተወሰደ ያለው እያነሳን ያለ ነው። እርምጃ በሶስት አካላት ላይ ነው የተባለው፣ የተማሪዎች መምህራንና የአስተዳደር ሰራተኞች በአጠቃላይ ስ በቁጥር ስናሰላቸው እስካሁን ባሉት መረጃ የሶስቱንም ሊያንሱልን ይችላሉ። የሶስቱንም ተማሪዎች ወደ መቶ ሰባ ተማሪዎች ናቸው

እንዲባረሩ የተባለው አምስት መቶ ምናምን የሚሆኑ ደግሞ በማስጠንቀቂያ የታለፉ አሉ። ስድስት መቶ ሰባ አራት ነው የተማሪዎች፣ የመምህራን ሰላሳ ሁለት ነው። ሌሎች የአስተዳደር አካላት ሁለት መቶ ሀምሳ ስድስት ነው። አሁን ባለ ሪፖርት በመጣራት ሂደት ያለ ደግሞ መቶ ሀምሳ አራት ከመምህራንም ከተማሪዎች አሉ። በመጣራት ሂደት ላይ ያለ ማለት ነው እና እነኛ አሁን ሁሉም ዩኒቨርሲቲዎች አንዳንዱ በሴኔት አንዳንዱም

በቦርድ አንዳንዱም ደግሞ በሲቪል ሰርቪስ ሕግ መሰረት በእርቅን የሚወሰዱ እርምጃዎች ስለሆኑ እነኚህ ነገሮች ተጣርቶ ሲደርሱ የተጠቃለለ ሪፖርት እንጠፋቸዋለን። አሁን ግን ያሉት ነገሮች እነኚህ ናቸው። ሰላማዊ ወመር ማስተማርን ለማስቀጠል በጣም የተጠናከረ ስራ እየሰራን ነው። ስታር ፖሊስም ብዙ አብዙ የክልል የፀጥታ አካላትም በትብብር ማለት ነው። ከተሞቹ ሰላም ሲሆኑ ነው ሰላም የሚሆኑት ዩኒቨርሲቲዎችም፣ ሰላም ሲያገኙ ነው ከተሞቹ ሰላም የሚሆኑት እና እነኚህን ነገሮች በቅንጅት እየሰራን ነው።

ከድሬዳዋ ዩኒቨርሲቲ ውጭ ሌሎች ዩኒቨርሲቲዎች ይመስልኝዛ የተማሪዎች ቁጥር መንጠባጠብ ቢኖርም ወይ ደግሞ አንዳንድ ካምፓሶቻቸው ላይ የመዘጌት ሁኔታ ቢኖርም ሁሉም ትምህርት ጀምረዋል ሰላሙ የመማር ማስተማሩን ለማስፈጠል ጥረት እያደረገ ነው ወደ ሀያ ሁለት ዩኒቨርሲቲዎች ናቸው ችግሮች ተቀሰቀሱበት የተባለው ከዛ ውስጥ ድሬዳዋ ዩኒቨርሲቲ ሙሉ በሙሉ ዘግቷል ስንል

ሃያ አንዶቹ ምን አይነት የመማር ማስተማር ሂደት ላይ ነው ያሉት? ከዛ ውስጥ ከሃያ አንዶቹ አንድም ሁለትም ሙሉ በሙሉ ወደ ትምህርት ገብቷል ማለት ይቻላል። ሙሉ በሙሉ ወደ ትምህርት የገቡ አሉ። የተማሪ ቁጥር ይንጠባጠብባቸው እንጂ፣ አሁን ለምሳሌ ጎንደር አቁሞ ነበረ፣ ሙሉ በሙሉ ወደ ትምህርት ገብቶ ነው ያሉት። ባህር ዳር አቁሞ ነበረ፣ ሙሉ በሙሉ ወደ ትምህርት ገብቶ ነው ያሉት። ሃያ ሁለቱ ውስጥ ነው የሚቆጠሩት እነኚህ። ወይም ደግሞ ሐሮማያ ችግር ነበረበት የሆነ ጊዜ፣ አሁን ግን ሙሉ በሙሉ ትምህርት ገብቶ ነው ያሉት

ወደ አቡልቱም እንደውም ዘግቶ ነበር። አሁን ትምህርት ላይ ነው ያለው። ጅማ ተማሪ ተንጠባጥቦበት ነበረ አሁን ትምህርት ወደ ትምህርት ገ እየተቋረጠበት፣ ሌላ ቀን ደግሞ የሚቀጥል አሁን ወለጋና ደንቢዶ ትንሽ ክፍተት ያለብን፣ እነሱም በተቻለ ፍጥነት ፊክስ አርገን ወደ ትምህርት ይመለሳሉ ብለን እናስባለን። ብዙ ተማሪዎች ከሁለቱም ክልሎች ወደ የቤተሰቦቻቸው መመለሳቸው ከዚህ ቀደም መዘገባችን ይታወሳል። ለእነዚህ ተማሪዎች ለወላጆችም ምንድነው ማስተላለፍ የምትፈልጉት መልእክትና

ዋስትና አሁን ባለ ሁኔታ በጣም የተጠናከረ የጸጥታ ሁኔታ እንዲኖርና ሰላማዊ መማር ማስተማሩ ሙሉ በሙሉ እንዲመለስ ከፍተኛ የሆነ ጥረት እያደረገ ስለሆነና የበላይነትን የማስከበሩን ስራ በተጠናከረ ሁኔታ እየተሰራ ስለሆነ ተማሪዎችም

የተማሪዎች ቤተሰብም የአካባቢ ማህበረሰብ በጣም በጣም በደንብ ጠንከር ከምን ጊዜውም በላይ ይሄ ነገር ወደ ኋላ እንዳይመለስ ረርቱ ሰላማዊ መማር ማስተማሩን ለማስቀጠል የበኩላቸውን የሚጠበቅባቸው ሚና እንዲወጡ አደራል ማለት ነው ፈልገው የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከትላንት በስቲያ ለመገናኛ ብዙኃን እንደተናገሩት ባለፉት አስራ አምስት ቀናት ከፍተኛ ግምገማ ከተደረገ በኋላ መቶ ሰባ ያክል ተማሪዎች ላይ

ከአንድ ዓመት ከትምህርት መወገድ ቅጣት እስከ ሙሉ በሙሉ ከትምህርት ገበታ እንዲሰናበቱ ተደርጓል ብለዋል። ሁለት መቶ ሰማንያ የሚደርሱ ተማሪዎች ደግሞ የመጨረሻ ማስጠንቀቂያ እንደተሰጣቸውን ያስታወቁት ከእነዚህ እርምጃዎች ውስጥ በቅርብ የአንድ ተማሪ ሕይወት ያለፈበት የድሬዳዋ ዩኒቨርሲቲ በተናጠል በሰጠው ውሳኔ ሁለት ተማሪዎች ሙሉ በሙሉ ከትምህርት ገበታቸው እንዲሰናበቱ፣ ሰባት ተማሪዎች እያንዳንዳቸው

ለሶስት ዓመት ከትምህርት ገበታቸው እንዲታገዱ፣ ስምንት ተማሪዎች እያንዳንዳቸው ለሁለት ዓመት ከትምህርት ገበታ እንዲታገዱ፣ እንዲሁም አንድ ተባረው የነበረ በወቅቱ የዩኒቨርሲቲ ተማሪ ያልነበረ ግን በተፈጠረው የጸጥታ ችግር ውስጥ ተሳታፊ መሆኑ ስለተረጋገጠ ዩኒቨርሲቲው ክስ መስርቶ ግለሰቡ በሕግ ተጠያቂ እንዲሆን መወሰኑን በዩኒቨርሲቲው የፌስቡክ ገጽ ላይ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።

ሙክታር ጀማልን ለዘገባው እናመሰግናለን። ባለፉት አስርት ዓመታት የአሜሪካን ዩኒቨርሲቲዎች የዓለም አቀፍ ተማሪዎች መዳረሻ በመሆን ለዕውቀት ብልጽግና አስተዋጽኦ አድርገዋል። ከዚህ በተጨማሪ ለአሜሪካን ምጣኔ ሀብት በቢሊዮኖች የሚገመት ዶላር በማምጣትም ገቢ ፈጥረዋል። ይሁንና ከቅርብ ጊዜ ወዲህ የዓለም አቀፍ ተማሪዎች ቁጥር እየቀነሰ መጥቷል። ለምን? የካትሊን ስሪክ እና ብሩክሊን ቤኔትን ዘገባ ወደ አማረኛ የመለሰችው ኤደን ገረመው መልስ ይዛለች።

ሹርቲ ሴና የአሜሪካን ኮሌጆች ለምን እንደመረጠች ታውቃለች። እዚህ ያለው ነጻነት መማር የምንፈልገውን መርጠን እንድንማር ያደርገናል። በዛ ላይ እዚህ በመማራችን የምናገኛቸው እድሎች ሰፊ ናቸው። እዚህ ኮሎምቢያ ዩኒቨርሲቲ ጠቅላይ ሚኒስትሮች፣ ፕሬዚዳንቶች እና የኖቤል ሎሬቶች ንግግር ሲያደርጉ መካፈል ችለናል። ዓለም አቀፍ ተማሪዎችን የሚማርከው

ይሄ ብቻ አይደለም። ዣው ሜንግሉ የምትለው አላት። የዩናይትድ ስቴትስ ትምህርቶች አነቃቂ የሆኑ ውይይቶችን ይፈጥራሉ። የአቻ ለአቻ ውይይቶች በክፍል ውስጥ ይካሄዳል። እንግሊዝ ሀገር ግን አብዛኛውን ሰዓት መምህሩ ገለጻ ሲያደርግ ያልፋል። ከአንድ ሚሊዮን በላይ ዓለም አቀፍ ተማሪዎች በአሁን ሰዓት ዩናይትድ ስቴትስ ውስጥ እየተማሩ ይገኛሉ። ነገር ግን አሜሪካ ውስጥ ትምህርት የመማር ፍላጎት እየቀነሰ ይሆን ሜሪ

የትምህርት ባለሙያ ናቸው። ባለፉት ሁለት ዓመታት ተማሪዎች መማር በሚፈልጓቸው ትምህርት ቤቶች ላይ ለውጥ አይተናል። አንዳንድ የውጭ ሀገር ተማሪዎች በዩናይትድ ስቴትስ ኮሌጆች እና ዩኒቨርሲቲዎች ዋጋ የተነሳ እየሸሹ ነው። በመንግስት ዩኒቨርሲቲዎች ውስጥ እስከ 25 ሺህ ዶላር በአመት፣ በግል ዩኒቨርሲቲዎች ደግሞ እስከ 70 ሺህ ዶላር ይከፈላል። ይሁንና ዋጋ ብቻ ሳይሆን የዩናይትድ ስቴትስ የተማሪ ቪዛ ማግኘት በራሱም ፈታኝ ነው።

አብሄላሽ ፓርሳን አለም አቀፍ ተማሪ ነው። ልጆቻቸውን ወደ ዩናይትድ ስቴትስ ትምህርት ቤቶች መላክ የሚፈልጉና በቪዛ ምክንያት የተዉ ወላጆች አይቻለሁ። ስደተኞችን በተመለከተ ያለው ሁኔታ ያልተረጋገጠ ነው። ይህ ደግሞ ለመወሰን ትልቁ ነገር ነው። ዲቻሌ ጆሴፍም እንዲሁ አለም አቀፍ ተማሪ ናት።

The number one struggle with this visa situation is not having stability, security. Yaziz he visa't gil, wa na unagar salamin nadenin latino. Apilash person hikat dalat. I think it's the uncertainty that uh, really affects how a lot of students view America as an education. Ndani masla ni abzain uchun tamari uch, American indet mirt nedaraja indasbu yemjadr gatcho yetrakagget anagar ala monuruno.

የአሜሪካን የውጭ ፖሊስና ከተለየ አገራት የሚመጡ ስደተኞችን በተመለከተ የሚደረጉ የሰሉ የፖለቲካ ክርክሮች ይህን ጥርጣሬ ያባብሱታል። ኤስተር ብሪመር ዓለም አቀፍ የመምህራን ማህበር ኤንኤኤፍኤስኤ ስራ አስፈጻሚ ናት። ስትሮንግ አንቲ

ከባድ የሆነ የስደተኞች ጥላቻና ተቀባይነት የማጣት ስሜት የፖለቲካውን አየር ሞልቶታል። እንዲህ የመሰሉ ስሜቶች በዓለም አቀፍ ተማሪዎችና ተመራማሪዎች ዘንድ አሉታዊ ስሜትን ይፈጥራሉ። በተመሳሳይ በአሜሪካ ትምህርት ቤቶች ውስጥ ያሉ የጅምላ ተኩሶችና የውጭ አገር ሰዎችን ኢላማ ያደረጉ የወንጀል ጥቃቶች በዓለም ላይ የዜና ርዕሶች ናቸው። ውጤቱ ደግሞ ዓለም አቀፍ ተማሪዎች ከዩናይትድ ስቴትስ ትምህርት ቤቶች ራሳቸውን እንዲያገሉ ያደርጋል።

እንደ ዓለም አቀፍ የትምህርት ተቋም ጥናት መሰረት በአለም አቀፍ ደረጃ አሜሪካ አሁንም የተማሪዎች ተቀዳሚ ምርጫ ናት። ይሁንና እንደ ካናዳ፣ አውስትራሊያ፣ ኒውዚላንድ ያሉ አገራትም ተወዳጅነትን እያተረፉ ነው። በአሜሪካ የውጭ ጉዳይ መስሪያ ቤት የሚሰሩት ማሪ ሮይስ እንዲህ ይላሉ። አለም አቀፍ ተማሪዎች ብዙ አማራጭ እንዳላቸው እናውቃለን። ምንም እንኳን የዋጋው መወደድ ና ሌሎች እክሎች ቢኖሩትም

አሁንም ድረስ ግን አለም አቀፉ የተማሪዎች ትኩረት አሜሪካ ላይ ነው ዴቦራ ኩዌሮ ሴናም አለም አቀፍ ተማሪ ናት እዚህ መሆኔ ብዙ በሮች እንዲከፈቱልኝ ረድቶኛል ሾርቲ ሴናም

እንዲህ ትላለች። የተዋወቅኳቸውን ሰዎችና ያገኘኋቸውን እድሎች በሙሉ ሳስባቸው አሜሪካ አሜሪካዊ ብቻ ሳይሆን ዓለም አቀፋዊ የሆነ ነገርን እንደምትፈጥር ተረድቻለሁ። ዴቦራ ሴና አክላም እድሎቹ ሁሉንም ነገር ይቀይራሉ ነው የምትለው። በውጭ ሀገር ተማሪዎች ላይ የተመሰረቱት የዩናይትድ ስቴትስ ዩኒቨርሲቲዎችም ወደፊትም ይሄ ስሜት ይቀጥላል ብለው ተስፋ ያደርጋሉ።

በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ደግሞ ወደ ቴክኖሎጂው መንደረስ ትንዝለቅ። በዚያ ሰሞነኛ መነጋገሪያ ከሆኑት መካከል አንዱ ስለሆነው ተለባሽ ቴክኖሎጂ እናወራለን። ዘገባው የኤልዛቤት ሊ ነው እንደሚከተለው ይሰማል።

የሚለበሱ መሳሪያዎች ተለባሽ የቴክኖሎጂ ውጤቶች እርምጃችንን ብቻ በመቆጠር አልቆሙም። አሁን ላይ ደግሞ ኩባንያዎች ከዚህ የተሻገረ ተግባር የሚያከናውኑ ፈጠራዎችን ይፋ አድርገዋል። ጎሬስ ሊ ሎይስ እንቅልፍን የሚያሻሽል የጭንቅላት ላይ ማቀፊያ የሰራው አርጎቴክ የተሰኘው ኩባንያ ፕሬዚዳንት ናቸው።

በመሠረታዊነት አንጎላችሁ በሁሉም ሰዓት ሞገድ ያመነጫል። ከእነዚህ ሞገዶች መካከል የተወሰኑት የእንቅልፍ ጥራትን እንደሚያሻሽሉ በሊቃውንት ሳይቀር ተረጋግጧል ነው ያሉት። ሌልዊስ እንደሚሉት የጭንቅላት ማቀፊያው ከእጅ ስልክ መተግበሪያ ጋር ተቆራኝቶ አንጎል እንቅልፍን የተሻለ የሚያደርጉ ሞገዶችን እንዲያመነጭ ያዘጋጃል።

በመሳሪያው ላይ የምታዩት የኤሌክትሮድ ዘንግ የአንጎል ተግባርን የሚለካ ነው ነው ያሉት። ይህ መሳሪያ የሚጠቀም ሰው በመጀመሪያ መሳሪያውን ጭንቅላቱ ላይ አጥልቆ ለ20 ደቂቃዎች በእጅ ስልኩ መተግበሪያ በኩል ይጫወታል። መሳሪያው እንቅልፍ አመንጭ ሞገዶችን መስማት ሲጀምር የእጅ ስልክ ላይ ጨዋታው ይህንን የሚደግፍ የአጸፋ ምላሽ ይሰጣል ሉዊስ

አንድ ተጠቃሚ ይህንን ልምምድ ለ15 ዙሮዎች ያክል ከደጋገመ በኋላ የተሻለ እንቅልፍ ማግኘት ይጀምራል፣ ይላል። 500 ዶላር የሚያወጣው ይህ መሳሪያ ከመጪው ሰኔ ወር ጀምሮ በዩናይትድ ስቴትስ ውስጥ መሸጥ ይጀምራል። ታይምሲ የተሰኘው ዘመነኛ ሰዓት ደግሞ የተጠቃሚውን ከባቢ ሁኔታ የሚቃኝ ነው። ሙቀትን፣ እርጥበትን

የፀሐይ ተጋላጭነትን የድምፅ መጠንና ብክለትን የመሳሰሉትን የዚህ ሰዓት መተግበሪያ የአየር ሁኔታውን በማጤን ተጠቃሚዎች ምን አይነት የውበት መጠበቂያ ቅባቶችን መጠቀም እንዳለባቸው ይመክራል። ለሕፃናት የሚሆን ተለባሽ ቴክኖሎጂ ይፋ ተደርጓል። ፓምፐርስ ኩባንያ ያመረተው ሉም የተሰኘው መሳሪያ

በሕፃናት የንጽህና መጠበቂያ ዳይፐር ላይ ይጣበቃል። የፈጠራው ባለቤት ማንዲ ትሪቢ መሳሪያው የሕፃናቱን ልማድ እንደሚያጠና ይናገራሉ። መሳሪያው በቀን ለ24 ሰዓት የሕፃኑን የእንቅልፍና የዳይፐር ወቅታዊ ይዘት ይቆጣጠራል። ከፍ ያለ እንቅስቃሴ ካሳየ ሕፃኑ አልተኛም ማለት ነው። ቀሰስተኛ እንቅስቃሴ ከሆነ ደግሞ ሕፃኑ ተኝተዋል እንደማለት ነው። መሳሪያው ዳይፐሩ በሚረጥብበት ወቅት ሁሉ ማወቅ ያስችላል። ይህንን የሚያደርገው

የዳይፐሩን ቀለም መቀየር ከተገነዘበ በኋላ ነው። መሳሪያው ከመተግበሪያ ወይንም ካሜራ ጋር ይቆራኝና መረጃን ወደ ቋት ይልካል። ይህም ወላጆችና ተንከባካቢዎች ስለ ሕፃኑ ወቅታዊ መረጃ እንዲያገኙ ያግዛቸዋል። ከመሰል ተለባሽ የቴክኖሎጂ ውጤቶች የሚጠቀሙ ሌለኞቹ ሕብረተሰብ አባላት አረጋውያን ናቸው። ለአረጋውያን ጤና ለሚጨነቁ፣ ጤና ላይ አደጋ የሚደቅኑ ጉዳዮችን አስቀድሞ የሚተነበይ ተለባሽ ቴክኖሎጂ አለ። ሳቲሽ ሞባ

ይህም መሳሪያ ያቀረበው ኬር ፕሬዲክት ተቋም ኃላፊ ናቸው። በተሻለ ሁኔታ ላይ ያለ እጅን እንቅስቃሴ ይከታትላል። እጅ ሹካን ወይንም ደግሞ የመመገቢያ አነስተኛ ዘንግን ወደ አፍ በሚያስጠጋበት ጊዜ መሳሪያው ያውቃል። ሲጠጡ፣ ጥርሶቻቸውን ሲቦርሹ፣ ጸጉራቸውን ሲያበጥሩ፣ ቤታቸው ውስጥ በሚሆኑበት ጊዜ ሁሉ መሳሪያው ያውቃል ነው ያሉት። ሞቫ እንደሚሉት መሳሪያው የተጠቃሚዎችን ልዩ የእጅ እንቅስቃሴ በሁለት ሳምንታት ውስጥ ይረዳል።

የተለመዱት እንቅስቃሴዎች በሚቀንሱ ጊዜ የጤና ችግር እንደተፈጠረ ይጠቁማል። መሳሪያው በዚህ እየተሰራበት ነው። ዋጋው 449 ዶላር ሲሆን አሁን ደግሞ ግለሰቦችም እንዲጠቀሙበት ለገበያ ቀርበዋል።

ችን የዛሬው የጋቢና ቪኦኤ ጉዞአችን በዚህ ተጠናቋል። አብራችን ስለነበራችሁ እናመሰግናለን። በጋቢና አት ቪኦኤ ኒውስ ዳት ካም ብላችሁ አስተያየታችሁን ላኩልን። ኤልያስ ገበየው የዛሬ የስርጭት መሐንዲሳችን ነበር። ሀብታሙ ስዩም ሳስተናግዳችሁ ነበር። ደህና የምንሳው ተናፋቂ

You mean your but the ones my love. Turn up a you and look to fucking, so wedo.

don't on the US, can have a